ሎርድ ሬዚስተንስ አርሚ በመጻረ ቃሉ ኤሌራ ስም የሚጠራው የሽምቅ ተዋጊ ቡድን ከኡጋንዳ በመነሳት የአካባቢውን ሉዓላዊ ሀገሮች ሰላም በማደፍረስ ለበርካታ ዓመታት ዘልቋል። ይህንን ሁኔታ በትናጠል እያንዳንዱ ሀገር ለመመከት ከባድ ፈተና ሆኖ በመገኘቱ የዓለም አቀፍ ሕብረተሰብና በተለይ የአፍሪካ ሕብረት በሰላምና የጸጥታው ኮሚሽን በኩል በጋራ በጦር አውድማው በመሳተፍ የሰላም ማስከበር ግዳጅ ሆኖ ከተገኘ ከረመዋል። አሁን ባለበት ደረጃ ከመመከቱ ላይ ብቻ ሳይሆን ኤሌራ መደምሰስ አለበት በሚል የጋራ አቋም ወስደዋል። በዚህም መሰረት በይበልጥ የሚመለከታቸው የንዑስ ክፍል ሀገራቱ የመካከለኛው አፍሪካ፣ የታላላቅ ሐይቆች እና በከፊል ደቡባዊ አፍሪካ አባል ሀገሮቹ የኤታ ማዦር ሹሞችና የሚመለከታቸው ሚኒስትሮች በተገኙበት የሁለት ቀናት ጉባኤያቸውን አጠናቀዋል። በዋነኛነት የሚመለከተው የኡጋንዳው ልዑክ ሜጀር ጄኔራል ዴቪድ ሙሁዚ፣ የምድር ጦሩ አዛዥ ከእንደዚህ አይነቱ ስብሰባ ለደረሰባቸው አካባቢዎች ሁሉ ሰላም የሚሰፍንባቸውን ሁኔታ መንገድን የምናመቻችበት ነው። ይህ ጉባኤ ልክ በሰዓቱ የተከናወነ ነው። መስዋዕት እና ስቃይ የሆንባቸው ሂደት ነበረ። አሁን ባለበት ኤሌራ እየተሸረሸረ ያለበት ሁኔታ ነው ያለው። ግን የማስገነዝበው ገና ፈጽሞ አክትሟል ማለት አይደለም። ፈጽሞ ካልተደመሰሰ በስተቀረ ግዳጃችን ተጠናቋል ማለትም አይደለም። በሐቅ ላይ ተመሥርተን የሚጠበቅብንን ኃላፊነት መወጣት አለብን። በብቃትና ሰዓቱን በመጠበቅ አካሄድ ከዚህ ስብሰባ እንግዲህ ትልቅ እርምጃ እንድንሄድ እንጠብቃለን። የዚህም ሂደት አካል ነን። ከኡጋንዳ ማልፎ ኤሌራ ወደ ጎረቤት ሀገር ዘልቆ በመግባት በመካከለኛዋ ሴንትራል አፍሪካ የሽምቅ ውጊያው በከፊል የተገታ ቢሆንም አሁንም ስጋት እንደሆነ አለ የሚሉት የሀገሪቱ ልዑካን መሪ ምክትል ኤታማዦር ሹሙ ኮሎኔል ዴዚሬ ዳኮሳ ናቸው። ድ ማንየር ጄኔራል ሳ ዘ ፍራ ላርሲ ቱ ቴሪቶር። በጥቅሉ ሲታይ ሀገራችንን በሙሉ ማለት ይቻላል የችግሮችን ገፈት ቀማሽ ሆነናል። ተቋማችን ሁሉ ፈራርሷል። ለዓለም አቀፉ ኅብረተሰብ ምስጋና ይግባውና መልሰን መቋቋም አስችሎናል። አሁን ባለንበት ደረጃ ብሔራዊ ምርጫ ተካሂዷል። ኤሌራን ግን በሚመለከት ከጎረቤት ከኡጋንዳ ነው ወደ እኛ አተኩሮ የዘመቱት ጆሴፍ ኮኒ የተባለው እና ግብረአበሮቹ መጥተውም እኛው ዘንድ ተቀምጠዋል። ተቀምጠውም በሀገሪቱ ምስራቃዊ አካባቢ ኦቦ በተባለው በግዛቱ ዋና አስተዳደር በመስፈራቸው ህብረተሰቡ ለስቃይ ተዳርጓል። ሴት ልጅ አገረዶች የተደፈሩ እና ወጣት ወንዶች በግድ እየተወሰዱ ለስደት ተዳርገዋል። አሁን በአፍሪካ አንድነት አማካኝነት የተዋቀረው ኃይል ይህንን አፍራሽ ገጽታ መልሰን የምንገነባበት ሂደት ላይ ነን ማለት ነው። Mais aujourd'hui, grâce quand même à cette force, l'Union africaine constituée a